ባለፈው ሳምንት የአውሮፓ ህብረት ከፍተኛ ወኪል ፍሬድሪክ ሞግሬኒ የአውሮፓ ህብረትና የኢትዮጵያን ግንኙነት አርባኛ ኢዮቤልዩ ለማክበር በአዲስ አበባ ተገኝተው ነበር። ፍሬድሪክ ሞግሬኒ በጉብኝታቸው ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ከውጭ ጉዳይ ሚኒስትር ቴዎድሮስ አድሓኖም እና ከአፍሪካ ህብረት ሊቀመንበር ዶክተር እንኮሳዛና ድላሚና ዙማ ጋር ተገናኝተው በተለያዩ ማህበራዊና ኢኮኖሚያዊ ጉዳዮች እንዲሁም በሴቶች ስልጠናና የስራ እድሎችን መፍጠር በተመለከተ ተወያይተዋል። ይህንን ጥረት ለመደገፍ ከጎበኟቸው ቦታዎች አንዱ የራስ አደር ሴቶች ድርጅት ራስሄድ ይባላል። ሳሌም ሰሎሞን የራስ አደር ሴት ድርጅት ዳይሬክተር ጽጌ ኃይልን አነጋግራ ያቀረበችው ዝርዝር ቀጥሎ ይቀርባል። የአውሮፓ ህብረት ከፍተኛ ወኪል ፌደሪካ ሞገሪኒ ባለፈው ሳምንት ኢትዮጵያን ጎብኝተው ነበር። ጉብኝታቸው የአውሮፓ ህብረትንና የኢትዮጵያን ግንኙነት አርባኛ እዮቤልዩ አስመልክቶ ሲሆን በአዲስ አበባ በሚገኘው የአፍሪካ ህብረት አዳራሽ ጉባኤ ላይ ህብረቱ ከአፍሪካና ከኢትዮጵያ ጋር በተለያዩ መስኮች ያለውን ትብብር ለማዳበር እንደሚችል ተናግረዋል። በተለይም በኢኮኖሚ በማዋለ ንዋይ የዓለም አቀፍ የአካባቢ ጥበቃና የአየር ንብረት ለውጥ እና ከአፍሪካ ወደ አውሮፓ የሚያምሩ ፍልሰተኞች በሚመለከት ሀሳባቸውን ገልጸዋል። እነዚህ ጉዳዮች ህብረቱ ከአፍሪካ ጋር በመስራት ለማሻሻል እንደሚጥርም ተናግረዋል። ሴቶችን በማሰልጠንና የስራ እድሎችን በመፍጠር በተመለከተ እንዲህ ላሉ ሞገሪኒ እንደ ወጣት አውሮፓዊ ይህ አዲስ ትውልድ ለአፍሪካ ያለው አስተያየት ካለፈው የቀኝ ግዛት ታሪክ ነጻ የሆነ መጪውን በተግባራዊና ኃላፊነት በሚሰማው መንገድ መመልከት የሚፈልግ ነው። የእናንተ ወጣቶች ብርታታችሁ እንደሆኑ፣ የእኛም እንደዛ ናቸው። በተጨማሪም ሴቶቻችሁ ብርታታችሁ እንደሆኑ፣ በአውሮፓ የሚገኙ ሴቶችም ብርታታችን ናቸው። ይህን ደግሞ የሴቶች መብት በአፍሪካ እድገት ማዕከል እንዲገኝ ባደረጉት ዋና ጸሐፊ ዙማ ፊት ስናገር ትልቅ ኩራት ይሰማኛል። ይህንን ጥረት ለመደገፍ ሞገሪኒ ከጎበኙት ቦታ አንዱ የራስ አደር ሴቶች ድርጅት ወይም ራሴድ ይባላል። ራሴድ የበጎ አድራጎት ድርጅት ሲሆን በዝቅተኛ ገቢ ያሉ ሴቶችን በኢኮኖሚ የማብቃት ስራ ላይ የተሰማራ ድርጅት ነው። የድርጅቱ ዳይሬክተር ጽጌ ኃይሌ ድርጅቱ ከተቋቋመ ጀምሮ እስካሁን ብዙ ሴቶችን ለመርዳት ጥረት እያደረገ መሆኑን ሲገልጹ እንዲህ ይላሉ። ከተቋቋመ ጊዜ ጀምሮ በአስራ ዘጠኝ ዘጠና አመተ ምህረት በኢትዮጵያ አቆጣጠር ነው የተቋቋመው ከወደ ሰላሳ ሁለት ሺ ሴቶች ያህል ደርሰናል አዲስ አበባ ውስጥ። ከዛ ደግሞ ከሌሎች ጋራ በመሰማራት ከአስራ ስምንት ሺህ በላይ ሰዎችን በማሰልጠን ማለት በንግድ ክህሎት በህይወት ክህሎት የሊደርሽፕ የመሳሰለው በማሰልጠን ደርሰናል አዲስ አበባ ውስጥ። ከስልጠና ባሻገር ስልጠና በተለያዩ መስኮች ነው። ከዛ ባሻገር የገንዘብ የቁጠባና ብድር አገልግሎት እንዲያገኙ እናደርጋለን። ይሄን ይሄን ነው የምንሰራው። እንግዲህ ዋናው በኢኮኖሚ ራሳቸው እንዲችሉ ማድረግ ነው። በአሁኑ ጊዜ ወደ አስራ አምስት ሺህ የሚደርሱ ሴቶች አሉ፣ ንቁ ተሳታፊ የሆኑ በስልሳ ስድስት ስልሳ አምስት ማህበራት ይዝ፣ ገንዘብ ቁጠባና ብድር ማህበራት። አዎ፣ ንቁ ተሳታፊ ማለት ምን ማለት ነው? አሁን ለምሳሌ ንቁ ተሳታፊ ማለት እየቆጠቡ ብድር እየወሰዱ ንግዳቸውን የሚያካሂዱ ማለት ነው። አሁን በቅርብ ጊዜ የአውሮፓ ህብረት መጥተው ነበርና ወደ እናንተ ምን ሊያደርጉ እንደመጡ ቢገልጹልኝ። እሺ፣ እንግዲህ የዛሬ ሁለት ዓመት ገደማ ከሳውዲ አረቢያ ወደ መቶ ስልሳ ሶስት ሺህ የሚደርሱ ኢትዮጵያውያን ከሀገር እንዲወጡ እንደተደረገ ይታወቃል። እና እነሱም ያው ሀገር ውስጥ ተመልሰው በመንግስትም ሌሎችም ድርጅቶች ተመልሰው እንዲቀላቀሉ የማድረግ ስራ ሰርተዋል። እና ከነዚህ ድርጅቶች መካከል አንዱ የዓለም ስራ ድርጅት ነው። እና የዓለም ስራ ድርጅት የእኛን ድርጅት በመደገፍ የዛሬ አመት አካባቢ አንድ ፕሮጀክት አዲስ አበባ ውስጥ ላሉ እንድንሰራ ተስማማንና ገንዘቡ የተገኘው ከአውሮፓ ህብረት ነው። ይኸው ምንድን ነው ወደ አንድ ሺህ የሚደርሱ ተመላሾችን በንግድና በህይወት ክህሎት እንድናሰለጥንና የንግድ ልማት አገልግሎት እንድንሰጣቸው ነበረ። እንግዲህ በዛ አካባቢ ነው ስራችን እና አንድ ሺ ሰዎችን ከአስሩም ክፍለ ከተሞች እንትን ብለን መዝግበን፣ አሁን ደውም አንድ ሺ አሉ አንድ ሺ ሁለት መቶ ደርሰዋል። አሰለጥን ናቸው ስልጠና የንግድ ክህሎት መሰረታዊ የንግድ ክህሎት እና መሰረታዊ የህይወት ክህሎት በሚል እንዲሁም የንግድ ልማት አገልግሎት ማለት ምክር አገልግሎት፣ አካባቢ የሚሰሩበት ቦታ እየሄዱ እዚህም ድርጅታችንም ድረስ እየመጡ ያሉበትን ሁኔታ በመፈተሽ የምክር አገልግሎት የመስጠት ስንሰራ ቆይተናል። እንዲሁም ውድድሮችን በማካሄድ ሮል ሞዴል የሚሆኑትን ማውጣት አሸናፊ የሚሆኑትን ለማትጊያ ማለት ነው ሽልማት መስጠት ፕሮግራሞች እናካሄዳለን። እንግዲህ ገንዘቡ ከአውሮፓ ህብረት የመጣ ስለነበረ ምክትል ፕሬዚዳንቷ ይህንን ፕሮጀክት ውጤቱን ለማየት ነው የመጡት እና በእለቱ ፕሮግራም ያደረግነው ምንድን ነው? ውጤታማ የሆኑ ንግዶችን የሚያራምዱ በቡድን የተደራጁና እንዲሁም በግለሰብ ያሉ ከዚህ እኛ ካሰለጠናቸው ውስጥ አውጥተን የሽልማት ስርዓት ነበረን። እንዲሁም ደግሞ በተጨማሪ ሌሎቹም የተሰማሩበትን ንግድ ለማሳየት ምርታቸውን ይዘው ግቢያችን ውስጥ እንደ የኤግዚቢሽን ነገር አድርገው ነበረ። ግለሰቧ የመጡት በጣም ለአጭር ጊዜ ነው፣ በአንድ ቀን ውስጥ ነው። ብዙ ፕሮግራም ነበራቸው። እኛ ጋም የቆዩት ወደ አንድ ሰዓት ያህል ነበረ እና ይህንን አይተው እሳቸውም ተመላሾቹን ከተመላሾቹ መካከል ተመርጠውላቸው ማለት ነው እንዲያናግሯቸው፣ እሱ ነበሩ ዋና ፍላጎታቸው። አናግረዋል ያናገሯቸው ሁኔታቸውን ያሉበትን ሁኔታና በስደት በነበሩበት ጊዜ የነበራቸው የገጠሟቸውን ፈታኝ ሁኔታዎች እንዲነግሯቸው ጠይቀዋቸው እነሱን አዋርሳዋቸዋል። የድርጅቱ ዳይሬክተር ጽጌ ኃይሌ የአውሮፓ ሕብረትና የኢትዮጵያ ግንኙነት አርባኛ ኢዮቤልዩ ለማክበር በሂልተን ሆቴል የኮክቴል ግብዣ በተደረገበት አጋጣሚ እንደተገኙ ከገለጹ በኋላ ኢትዮጵያና የአውሮፓ ሕብረት መሪዎች በተለያዩ ርዕሶች ላይ ተወያይተው መግባባት ላይ እንደደረሱ ገልጸዋል። የፍልሰተኞች ጉዳይ ከርዕሶቹ አንዱ መሆኑም አስረድተዋል።